እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንኳን ለብርሃነ ጥምቀቱ አደረሳችሁ አደረሰን። እግዚአብሔር አምላክ ከእኔ ጀምሮ በስጋ ታመን በልዩ ልዩ ፈተና የነበርነውን ፈተናውን አሳልፎ በሰላም ስላሰባሰበን፣ ለዚህ የበረከት ቀን ስላደረሰን አሁንም ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ በመካከላችን በመገኘት እሱ ራሱ እንዲያስተምረን አሁንም ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕስ ዶግማና ቀኖና የሚል ነው። እንግዲህ ከልደት ጀምሮ ሰሞኑን ዘመነ አስተርእዮ የሆነው የሚባለው አስተርእዮ ማለት መገለጥ ማለት ነው። በተለይ ከመገለጥ የመጀመሪያውና ዋናው የእግዚአብሔር አንድነት ሶስትነት ነው። የእግዚአብሔር አንድነት ሶስትነት በዛሬው ዕለት ጌታ በተጠመቀበት በዮርዳኖስ ወንዝ ነው የተገለጠው እና ዛሬ የእምነት መሰረት የሆነው የስላሴ ሶስትነት አንድነት የተገለጠበትን ዕለት ስለሆነ የምናስበው የግድ እሱን በመጠኑ በትንሹ መማር ይኖርብናል እና የትምህርታችን ርዕስ ዶግማና ቀኖና የሚል ነው። እዚህ ላይ እንደምታዩት ዶግማ ቃሉ የግሪክ ነው። ቀኖና የግዕዝም ሊሆን ይችላል የግሪክም ሊሆን ይችላል። ዶግማ ማለት በእኛ እምነት ማለት ነው። ዶግማ ማለት እምነት ማለት ነው። ቀኖና ማለት ደግሞ ስርዓት ማለት ነው። በጥንታዊቷ በምስራቋ ኦርቶዶክስ ቤተክርስቲያን የክርስትና ትምህርት ሁለት አይነት ነው። ይህን የግድ ማወቅ አለብን ሁላችንም። የክርስትና ትምህርታችን የኛ የኦርቶዶክሳውያን ሁለት ነው። አንደኛው የዶግማ ትምህርት፣ ሁለተኛው የቀኖና ትምህርት ነው። እነዚህን ሁለቱን ለይተን ካላወቅን መሪ የሌለው ዓይነ ስውር ማለት ነው። ወይም መብራት ሳይዙ በጨለማ መጓዝ ማለት ነው። እነዚህን ነገሮች ለይተን ካላወቅን፣ ምንም እንኳን እንደዚህ ብንሰባሰብ፣ ምንም እንኳን የባህል፣ የታሪክ፣ የመልካም ወግ ባህል ባለቤቶች ብንሆንም፣ ሳናስበው እድቡሽቱ ላይ የተሰራው ቤት ነው የምንሆነው። እንደሚታወቀው ወንጌሉ በማቴዎስ ወንጌል እንደሚነግረን፣ በማቴዎስ ሰባት ላይ ሁለት ቤቶች ተሰሩ። አንደኛው አለት ላይ ነው የተሰራው፣ ሁለተኛው ድቡሽት ላይ ነው። ዝናም ዘነመ፣ ወጀብ ነበረ፣ ጎርፍ ጎረፈ። አለት ላይ የተሰራው ምንም አልሆነም፣ አለት ላይ ስለተመሰረተ ድቡሽት ላይ የተመሰረተው ቤት ግን ዝናሙ በዘነመ ወጀቡ በወጀበ ጎርፉ በጎረፈ ጊዜ ወደቀ፣ አወዳደቁም ከፋ ይላል። ስለዚህ የዶግማንና የቀነናን ትምህርት ለይተን ካላወቅን፣ እንደዚህም መሰብሰባችን አምሮብን መዘመራችን እድሜ ሊኖረው አይችልም በተለይ በተሰደርንበት በምዕራብ ዓለም መሰረት ሊኖረን የሚገባው አለት ላይ የተመሰረተውን ቤት መስለምን የምንጓዘው እነዚህን ትምህርቶች አጥብቀን ስንይዝ ነው። አባቶቻችን ናቸውና አስተምረውን ያለፉ። ያለዚያ በመዘመር ብቻ አይሆንም፣ በመሰባሰብ ብቻም አይሆንም። አስቸጋሪ ጊዜ ነው። ወንጌል መሰረት ነው። የማንኛውም ነገር በወንጌል ያልተመሰረተ ክርስቲያናዊ ህይወት በምድርም በሰማይም ዋጋ የለውም። ስለዚህ በግድ እነዚህን ሁለት ትምህርቶች ማወቅ ይኖርብናል ለማለት ነው። ዶግማ ማለት እምነት ማለት ነው። ቀኖና ማለት ስርዓት ማለት ነው። ዶግማ ዶግማን ያገኘነው ከራሱ ከእግዚአብሔር ነው። አንዳንድ ጊዜም ዶግማ ማለት ራሱ እግዚአብሔር ነው። ዶግማ ማለት እምነት ነው። እምነት ማለት ደግሞ እግዚአብሔርን ማመን ነው። ስለዚህ ዶግማ ራሱን እግዚአብሔርን ማመን እና ከቃሉ የወጣ የእሱ ቃልም ያለበት ስለሆነ የእሱ ቃል ስለሆነ ዶግማ ሊሻሻል አይችልም። ማንም ሲኖዶስ ማንም ጳጳስ ማንም ሊቅ አዋቂ ነኝ ብሎ ዶግማን ሊቀንስም ሊጨምርበትም አይችልም። እስከ ሞት ድረስ የሚጠበቅ ነው ዶግማ። ቀኖና ግን የሚመሰረተው የሚሰራው ከሐዋርያት ጀምሮ በሲኖድሮስ ነው። ስለዚህ በቀኖና ላይ ሲኖዶስ ሙሉ ስልጣን አለው። ለቤተ ክርስቲያን ደህንነት፣ ቅዱሳት መጻሕፍትን ለመጠበቅ፣ ቤተ ክርስቲያንን ከመናፍቃን ለመከላከል፣ ክርስቲያኖች በስርዓት እንዲኖሩ፣ ለክርስቲያናዊ ሕይወት፣ ለመልካም ነገር ከሐዋርያት ጀምሮ የሃይማኖት አባቶች ቀኖናን ይደነግጋሉ። ቀኖናን ይደነግጋሉ። ለቤተ ክርስቲያን ቀኖና ማለት የው ህግ ስርዓት ማለት ነው። ይፈጥራሉ፣ ያሳድጋሉ፣ ካስፈለገ ይጨምራሉ፣ አልሆን ካለ ይቀንሳሉ። ሙሉ መብት አላቸው ማለት ሲኖዶስ ሙሉ መብት አለው። አሁን ሲኖዶስ ስላችሁ ዓለም አቀፏን የኦርቶዶክስ ቤተክርስቲያን ነው። አሁን እኔ የምነግራችሁ ስለ ዓለም አቀፏ ኦርቶዶክስ ቤተክርስቲያን ከሐዋርያት ጀምሮ ያለውን የሲኖዶስ ጉዞ ነው። የሲኖዶስ ዋና ትልቁ ስራው መንጋውን መምራት ነው። መንጋውን ለመምራት ደግሞ የግድ ህግ ያስፈልጋል። ምክንያቱም የእግዚአብሔር መንግስት ነውና የክርስቲያኖች ህብረት በዚህ ዓለም ያሉ መንግስታት ህዝባቸውን ለመምራት የግድ ህግ ያስፈልጋቸዋል። ልክ እንደዚህ ሁሉ የእግዚአብሔርን መንግስት ቤተ ክርስቲያንን እንዲመሩ ከመንፈስ ቅዱስ ስልጣን የተሰጣቸው የሃይማኖት አባቶች ጳጳሳት ጉባኤያቸው ሲኖዶስ ስለሚባል ሲኖዶስ በተባለ ጉባኤያቸው ህግን ይሰራሉ። በዚያ በሚሰሩት ህግ ላይ ግን ብያቸዋለሁ በሚሰሩት ሕግ ላይ የመጨመር የመቀነስ ሙሉ ስልጣን መንፈስ ቅዱስ ሰጥቷቸዋል። አሁን ቅድሚያ ዶግማን በትንሹ እናያለን። መቼም ያውን በየእጃችሁ የያዛችሁት እንማርበት ካልን በእውነቱ እንኳን በእኔ በአናሳው በማይገባኙ ሊቃውንቱም ይዘውት ቢያስተምሩ ይህ ትምህርት ቢያንስ ቢያንስ የስድስት ወር ትምህርት ነው። ብዙ ትንታኔ ያለው ነው። ግን በአጭር በአጭሩ ነው፣ ጊዜም የለንም። ዶግማ ማለት ብያለሁ እምነት ማለት ነው። እምነት ማለት ደግሞ ይህን የሚታየውንና የማይታየውን ፍጥረት ሁሉ የፈጠረ እግዚአብሔርን አምኖ መቀበል ማለት ነው። ይህን የሚታየውንና የማይታየውን ካለመኖር ወደ መኖር አምጥቶ የፈጠረ አምላክ በኛ እግዚአብሔር ይባላል። በሌሎቹ በራሳቸው ቋንቋ የሚሉትን እንደሚሉ ሁሉ ያ አንዱ እግዚአብሔር በዓለም ዙሪያ በልዩ ልዩ ቋንቋዎች ስም እንዳለው ሁሉ በእኛ በራሳችን በግዕዛችን እግዚአብሔር ይባላል። ስለዚህ ያ ሰማይና ምድርን የፈጠረው አንዱ እግዚአብሔር እኛን ሲፈጥር ንግበር ሰባ በአርአያነ ወበ አምሳሌነ ነው ያለው። ሰውን በአርአያችንና በምሳሌያችን እንፍጠር አለ ነው የሚለው እኛን ሲፈጥር። ስለዚህ በግድ አሁን እዚህ ላይ እግዚአብሔር በአካል ከአንድ በላይ መሆኑን ያሳያል። ሁለት ይሁን፣ ሶስት ይሁን፣ አራት ይሁን አይታወቅም ነበር። የተገለጠው ጌታ ስለኛ በተጠመቀበት ዕለት በምናሳውሳት በዛሽ ቅድስት ዕለት በዮርዳኖስ የዛሬ 2000 ዓመት ነው፣ ሶስት መሆኑን ያገኘ ነው። ከዚያ በፊት ከአንድ በላይ ነው ግን አይታወቅም። ሆኖም ግን ንግበር ማለት እንፍጠር ነው። እነስራ እንፍጠር ነው አለ የሚለው አንድ ነው። ንግበር ሲል በአርአያነ ወበአምሳሊነ፣ በምሳሌያችን በአምሳላችን በአራአያችን ሲል ከአንድ በላይ ነው እና ይህ ታላቅ መስጢር ነበረ። ግን ያን የተሰወረ ነገር አምላካችን ኢየሱስ ክርስቶስ ይክበር ይመስገንና፣ ስለኛ ራቁቱን በዮርዳኖስ ወንዝ በቆመ ጊዜ ለምሳሌነት ማለት ለአራአያነት እኛ መጠመቅ እንደሚገባል በተጠመቀ ጊዜ ያን ጊዜ ተገልጧል። ስለዚህ ያ አንዱ እግዚአብሔር ባለቤቱ ራሱ ክርስቶስ ኢየሱስ መድኃኒታችን እንዳስተማረን ወንጌሉ እንደነገረን አባቶቻችን መንፈስ ቅዱስ አስተምሯቸው በልዩ ልዩ ምሳሌ እንዳስረዱን ያ አንዱ እግዚአብሔር እግዚአብሔር አምላክ ፈጣሪ የሚለው የአንድነት ስሙ ሆኖ፣ ነገር ግን ያ አንዱ ፈጣሪ ያ አንዱ አምላክ ያ አንዱ እግዚአብሔር በስም በአካል በግብር በስም በአካል በግብር ሶስት እንደሆነ ተገለጠ። ያ አንዱ እግዚአብሔር የስም ሶስትነት አለው። የአካል ሶስትነት አለው። የግብር ሶስትነት አለው። የስም ሶስትነቱ በዛሬው ዕለት ያወቅ ነው። የስም ሶስትነቱ አብ፣ ወልድ፣ መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ ይህ የስም ሶስትነቱ ነው። የአካል ሶስትነቱ ደግሞ አብ የራሱ አካል አለው ግን ያን የአብን አካል ይህን ይመስላል ይህን ያህላል ብለን ልንናገር፣ ልንዳሰሰው፣ ልንጨብጠው የምንችለው አይደለም። የሚወሰንም አይደለም። ከአይምሯችን በላይ ነው። የወልድም እንደዚሁ የእኛን ሥጋ ከመዋሃዱ በፊት የወልድም የራሱ አካል አለው ግን የቱን ያህላል ማወቅ አንችልም። ምልአቱ በሁሉም ነው። ይዳሰሳል አንችልም ይጨበጣል አንችልም። ከአይምሯችን በላይ ነው፣ ረቂቅ ነው። ግን አካል አለው የወልድ የእኛን ስጋ ከመዋሃዱ በፊት ማለት ነው። የመንፈስ ቅዱስም እንደዚሁ አካል አለው። የቱን ያህላል ከባድ ነው፣ ከእኛ አይምሮ በላይ ነው። ይዳሰሳል ይጨበጣል፣ አይዳስስም አይጨበጥም። እንኳንና እና የእሱ የሚካኤልም፣ የገብርኤልም፣ የኛ ነብስም መዳሰስ መጨበጥ የሚችሉ አይደሉም። ረቂቅ ነው። ሃይማኖት የሚያስፈልገው ይህን ረቂቁን የማይታየውን እንደሚያዩት አድርጎ ማመን ስላለ ነው። ይህን የምናምንበት ነገር ስለሆነ ነው እምነትም የሚያስፈልገው። ስለዚህ አሁን እንግዲህ የአብ የራሱ አካል አለው። ይህን ያህላል ይህን ይመስላል ልንለው ልንዳስሰው አንችልም። የወልድም እንደዚሁ የመንፈስ ቅዱስም እንደዚሁ። በጣም ጥሩ የግብር ሦስትነቱ የግብሩ ሶስትነቱ አብ ወላዲ አስራጺ ይባላል። ወልድ ተወላዲ ይባላል። መንፈስ ቅዱስ ሰራጺ ይባላል። አብ ምን ይባላል? ወላዲ። የአብ ግብሩ ወላዲ አስራጺ ወላዲ ማለት ምን ማለት ነው? ወላጅ አባት ማለት ነው። አባት መሆን ነው። የአብ ግብሩ አስራጺ ማለት ምን ማለት ነው? አስገኝ። ስለዚህ ወልድን ወለደ፣ መንፈስ ቅዱስን አስገኘ። የወልድ ግብሩ ተወላዲ ነው። ተወላዲ ማለት መወለድ ነው። ስለዚህ ወልድ ልጅ ነው። የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው። ስለዚህ አብ አባት፣ ወልድ ልጅ፣ መንፈስ ቅዱስም ደግሞ መንፈስ ቅዱስ እንጂ አብ ለወልድ ለመንፈስ ቅዱስ መጠሪያ አይሆንም። የአብ ስም የወልድም ለአብ ለመንፈስ ቅዱስ አይሆንም። የመንፈስ ቅዱስም ለአብ ለወልድ አይሆንም። ስማቸው የተጠበቀ ነው። እየተገባባን ነው። አብ አብ እንጂ ወልድ መንፈስ ቅዱስ አይባልም። ወልድ ወልድ እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ እንጂ አብ ወልድ አይባልም። በጣም ጥሩ። አሁን ይህን አንዱን እግዚአብሔር በስም በአካል በግብር ሦስት አልነው። ነገር ግን ምንም እንኳን በስም በአካል በግብር ሦስት ቢሆንም በመለኮት በመፍጠር በጌትነት በእግዚአብሔርነት አንድ ነው ለምንድነው አንድ የሆነው አብ ራሱን የቻለ ፈጣሪ ነው አብን ፈጣሪ እንለዋለን ወልድን ፈጣሪ እንለዋለን መንፈስ ቅዱስን ፈጣሪ እንላለን ስለዚህ አሁን አብ ፈጣሪ ከሆነ ወልድ ፈጣሪ ከሆነ መንፈስ ቅዱስ ፈጣሪ ከሆነ ለምንድነው ሶስት ፈጣሪዎች ያላል ነው አብ አምላክ ከሆነ ወልድ አምላክ ከሆነ መንፈስ ቅዱስ አምላክ ከሆነ ለምንድነው ሶስት አምላኮች ያላል ነው። አብ እግዚአብሔር ከሆነ ወልድም እግዚአብሔር ከሆነ መንፈስ ቅዱስም እግዚአብሔር ከሆነ ለምንድነው ሶስት እግዚአብሔሮች የማንለው? ማለት አንችልም። የማንልበት ምክንያት አንዱ አንዱን አልቦ ስራ የሚባል ነገር ስለሌለም እግዚአብሔር አንዱ አካል ከሁለቱ አካል፣ ሁለቱ አካል ከአንዱ አካል ተለያይተው እግዚአብሔር ስራን አይሰራ። እግዚአብሔር ስራን አይሰራ። እግዚአብሔር ስራን ሲሰራ ሶስቱ አካላት የግድ ተገናኝተው ነው እግዚአብሔር ስራን መስራት የሚችለው። አባቶቻችን በቀላል ምሳሌ ሲመስሉልን፣ መቼም የምንመስለው ምሳሌ ሁሉ ለስላሴ በቂ ይሆናል ማለት አይደለም ግን የግድ ለመግቢያ ለመንደርደሪያ ያህል ምሳሌ ዘሐጽጽ ይባላል። ጎደሎ ምሳሌ ማለት ነው። ለምሳሌ ለስላሴ ምሳሌ አናገኝም። እንኳን ለስላሴ፣ ለወላዲት አምላክ ለድንግል ማርያም ምሳሌ አናገኝም። ሆኖም ግን አባቶቻችን አይምሯችን የሚረዳውን ያህል ለመግቢያ ለመንደርደሪያ ያህል ፍንጭ ሰጥተውን ሄደዋል። መንፈስ ቅዱስ በገለጠላቸው መሰረት ያም ምንድን ነው? የአብ ምሳሌ ልብ ነው። የወልድ ምሳሌ ማለት የወልድ ምሳሌን ብቻ ሳይሆን ራሱ ቃል ይባላል። የወልድ ምሳሌ ምንድን ነው? ቃል ነው። ቃል መሆን ነው። ቃል ቃል እንለዋለን። መንፈስ ቅዱስን እስትንፋስ። ለምሳሌ በእያንዳንዳችን ህይወት ውስጥ ልብ አለ፣ እስትንፋስ አለ፣ ቃል አለ። ልብ የሚሉት አባቶቻችን በአሁኑ አነጋገር አይምሮ የምንለውን ነው። አእምሮን ነው። ልብ እገሌ ልብ አለው እንዴት ያስተውላል ይባላል፣ አእምሮ አለው ማለት ነው። ስለዚህ የአብ ድርሻው ስራው ልብ መሆን ነው። የአብ የወልድ ቃል መሆን ነው። የመንፈስ ቅዱስ ደግሞ ህይወት ወይም እስትንፋስ መሆን ነው። አንድ ሰው ሙሉ ሰው ነው ከተባለ፣ ጤነኛ ነው ከተባለ መልካም እስትንፋስ መልካም አስተሳሰብ፣ መልካም ቃል ሊኖረው ይገባል። ነገር ግን ህይወት እስትንፋስ ያለው ልብ ያለው ቃል ያለው ሰው ሶስት ሰዎች አይባሉም፣ አንድ ሰው ነው የሚባለው። እንደ በቀላሉ ይችን ምሳሌ ሰጥተውናል። ስለዚህ የአብን የስራ ድርሻ ልብን በለው፣ አሁን ልብ መሆን ነው በቀላሉ። የወልድን የስራ ድርሻ ቃልን በለው። የመንፈስ ቅዱስን የስራ ድርሻ ህይወትን በለው። እስትንፋስን በለው። ስለዚህ እግዚአብሔር አብ ይህን የሚታየውንና የማይታየውን ፍጥረት ሁሉ ፈጥሯል። ፈጣሪ ነው። እንዴት አድርጎ? እዚህ ላይ ነው። እንዴት አድርጎ አብ ፈጠረ ይህን የሚታየውና የማይታየውን ዓለም? እግዚአብሔር አብ ይህን ዓለም ካለመኖር ወደ መኖር አምጥቶ ለመፍጠር በራሱ ልብነት አሰበ። ምክንያቱም አብ ልብ ነው ተባብለናል። አይደል እንዴ? እየተገባባን ነው? አዎ በራሱ ልብነት አሰበ በመንፈስ ቅዱስ ህይወትነት ህያው ሆነ በመንፈስ ቅዱስ ህይወትነት ህያው ሆኖ በራሱ ልብነት አስቦ እግዚአብሔር ስራውን የሚሰራው በቃሉ ነውና በወልድ ቃልነት ተናግሮ ይህን የሚታየውንና የማይታየውን ሰፊ ፍጥረት ሁሉ አፈጠ እየተገባባን ነው አሁን ሲፈጥረ በራሱ ልብነት አሰበ አብ፣ በመንፈስ ቅዱስ ህይወትነት ያው ሆነ፣ በወልድ ቃልነት ለይኩን ብሎ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ። በጣም ጥሩ። ወልድም ፈጣሪ ነው። ወልድ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጥሯል። እንዴት አድርጎ? የሱ ድርሻ ቃለ መሆን ነው ቃልነት ነው። እንዴት አድርጎ ጥሩ። ይህን ዓለም ካለመኖር ወደ መኖር አምጥቶ ለመፍጠር በአብ ልብነት አሰበ። አብ ነው ልቡ። እየተግባባን ነው። በአብ ልብነት አሰበ፣ በመንፈስ ቅዱስ ሕይወትነት ህያው ሆነ። በመንፈስ ቅዱስ ሕይወትነት ህያው ሆኖ፣ በአብ ልብነት አስቦ፣ በራሱ ቃልነት ተናግሮ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ። ስለዚህ ወልድ ፈጣሪ ነው። በጣም ጥሩ። አሁን መንፈስ ቅዱስ ደግሞ እግዚአብሔር መንፈስ ቅዱስ ዛሬ በአዲስ ኪዳን ቤተክርስቲያኗን የሚመራው ዛሬ ሁላችንን ከየቤታችን ቀስቅሶ ያመጣል። የዛሬ ስንት ዓመት ይህ ቦታ ይህ ድንኳን እንዲተከል በዚህ መልክ ጥምቀቱ እንዲታሰብ ያሳሰበው እነዚህ ልጆች በየጊዜው እንዲዘምሩ በአጠቃላይ መንፈሳዊ ነገር እንድንሰራ የሚያንቀሳቀሰን ዛሬ የቤተ ክርስቲያኗ ህይወትና መሪ ሆኖ የሚያንቀሳቀሳት እግዚአብሔር መንፈስ ቅዱስ ፈጣሪ ነው። እንዴት አድርጎ ፈጠረ? ጥሩ፣ ይህን ዓለም ካለመኖር ወደ መኖር አምጥቶ ለመፍጠር በአብ ልብነት አሰበ፣ በራሱ ህይወትነት ሕያው ሆነ። ሕያው ነው። በራሱ ህይወትነት ሕያው ሆኖ በአብ ልብነት አስቦ በወልድ ቃልነት ተናግሮ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ። እየተገባባን ነው? ስለዚህ አብ በራሱ ልብነት አስቦ በመንፈስ ቅዱስ ህይወትነት ሕያው ሆኖ በወልድ ቃልነት ተናግሮ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ። ወልድ በወልድ በአብ ልብነት አስቦ በመንፈስ ቅዱስ ህይወትነት ሕያው ሆኖ በራሱ ቃልነት ተናግሮ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ። መንፈስ ቅዱስ በአብ ልብነት አስቦ በራሱ ሕይወትነት ሕያው ሆኖ በወልድ ቃልነት ተናግሮ ይህን ዓለም ካለመኖር ወደ መኖር አምጥቶ ፈጠረ። ስለዚህ አብ ለራሱ ለወልድ፣ ለመንፈስ ቅዱስ ልብ፣ ወልድ ለራሱ ለአብ፣ ለመንፈስ ቅዱስ ቃል፣ መንፈስ ቅዱስ ለራሱ ለአብና ለወልድ ሕይወት እስትንፋስ። ስለዚህ አንዱ አንዱን አልዎ፣ አንዱ ሁለቱን አልዎ። እግዚአብሔር ስራ ስለማይሰራ አብ ወልድን መንፈስ ቅዱስን አልወ፣ ወልድ አብን መንፈስ ቅዱስን አልወ፣ መንፈስ ቅዱስ አብን ወልድን አልወ። ስራ መስራት ስለማይችሉ ስላሴ ስላሴ በስም በአካል በግብር ሶስት ነገር ግን በመለኮት በእግዚአብሔርነት በጌትነት በአምላክነት በመንግስት በመፍጠር አንድ ፈጣሪ አንድ አምላክ አንድ እግዚአብሔር የምንለው በዚህ ነው። እየተገባባን ነው። ዶግማ ማለት ይሄ ነው። አሁን እንግዲህ አንዱ አንድ ሲሆን ሶስት መሆን እንዴት ሊሆን ይችላል? ይሄ ከአቅም በላይ ነው። ይሄ በሂሳብ የሚገኝ ነገር አይደለም፣ በእምነት ነው። እየተገባባን ነው። እምነት ያስፈለገው ለዚህ ነው። ስለዚህ ዋናው የእምነታችን መሰረት ይሄ ነው። አሁን ይህን የመሰለው እግዚአብሔር ንግበር ሰባ በአርአያነ ወበአምሳሊነ ብሎ እኛን ፈጠረ። በእግዚአብሔር አርአያና ምሳሌ መፈጠር ማለት እግዚአብሔር እንደ አንዳችን ቀጭን፣ እንደ አንዳችን ወፍራም፣ እንደ አንዳችን ቀይ ደግሞ እንደ እንዳንዳችን ደግሞ ጥቁር ጠይም ሆኖ አይደለም። ተነጋግረናል። የሚጨበጥ የሚዳሰስ አካል የለው። በእርግጥ እኛን ከሆነ በኋላ ከሶስቱ አካላት አንዱ አካል ኢየሱስ ክርስቶስ እኛን ከሆነ በኋላ ከተጨበጠ ከተዳሰሰ በኋላ በተዳሰሰው በተጨበጠው ክርስቶስ ኢየሱስ ይህን ይመስላል ይህን ያህላል ብለን ልንናገር እንችላለን። ከዚያ በፊት ግን አንችልም። ከዚያ በፊት አንችልም። ታዲያ እንዲያ ከሆነ ለምንድን ነው ሰው በእግዚአብሔር አርአያና ምሳሌ ተፈጠረ የተባለ? ለምንድን ነው? እግዚአብሔር ቅዱስ ነው፣ ሰው መጀመሪያ ቅዱስ ነው ነው የተፈጠረ። በእግዚአብሔር ምሳሌ መፈጠር ማለት ያ ነው። ያውም የእግዚአብሔር ቅድስና ቅዱስነት የባህሪው ነው፣ ለኛ የጸጋ ነው። እግዚአብሔር ሕያው ነው፣ እኛም ሕያዋን ሆነን መፈጠራችንን ነው። እግዚአብሔር ልዩ ነው፣ እኛም ልዮች ሆነን መፈጠራችን ነው። እግዚአብሔር ባለስልጣን ነው። እኛ ደግሞ የፍጥረታት ሁሉ የበላይ ባለስልጣኖች ሆነን መፈጠራችንን ለማጠየቅ ነው። እየተግባባን ነው። እግዚአብሔር ገዢ ነው። እኛም የፍጥረታት ሁሉ የበላይ ገዢ ሆነን መፈጠራችንን ለመናገር ነው። ቅዱስ ነው፣ ቅዱሳን ሆነን መፈጠራችንን፣ ንጹህ ነው፣ ንጹሃን ሆነን መፈጠራችንን፣ ህያው ነው፣ ህያዋን ሆነን መፈጠራችንን ለመናገር ነው። ሰው በእግዚአብሔር አርአያና ምሳሌ መፈጠር ማለት ያ ነው በጣም ጥሩ እንግዲያው ቅዱስ ጳውሎስ ምን አለን እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላል ስለዚህ እግዚአብሔርን መስሎ መፈጠር ማለት የእግዚአብሔር ልጅ መሆን ማለት አባት የሚሰራውን እንደ አባት አካሄድ መሄድ ነው በፈጣሪነቱ ሳይሆን ባየ ነው ለምሳሌ አብ ወልድና መንፈስ ቅዱስን አልቦ መኖር አይችልም፣ መስራትም አይችልም። ወልድ አብና መንፈስ ቅዱስን አልቦ መኖርም አይችልም፣ መስራትም አይችልም። መንፈስ ቅዱስም አብና ወልድን አልቦ መኖርም አይችልም፣ መስራትም አይችልም። ሶስቱ የግድ አንዱ ለአንዱ ሕይወት ነው። አንዱ ለአንዱ እንዴት ተብሎ ይሆናል አካል ማለት ነው። ደግሞ ከዚህም ጋር አንዱ ላንዱ ምስክር ነው። ለምሳሌ ወልድ በዮርዳኖስ በዛሬዋ ዕለት በተጠመቀ ጊዜ ስለኛ አብ የምወደው ልጅ እሱ ነው እሱን ስሙት ብሎ መሰከረ። ወልድ ደግሞ ስለ አብ ደጋግሞ ደጋግሞ፣ ስለ መንፈስ ቅዱስ ደግሞ ደጋግሞ መሰከረ። መንፈስ ቅዱስ ስለ አብ፣ ስለ መንፈስ፣ ስለ ወልድ ደግሞ ደጋግሞ መሰከረ እንኳን ስለ አብ እንኳን ስለ ወልድ ቀርቶ መንፈስ ቅዱስ ዛሬ ስለ እያንዳንዳችን ሕይወት እንኳን እሱ ነው። ስለዚህ መንፈስ ቅዱስ እንዲያውም ዛሬ በተለይም ከክርስቶስ እርገት እሳት አምሳል ከወረደበት በአምሳኛው ዕለት ከወረደበት ጊዜ ጀምሮ እስካሁን ድረስ ስለ ወልድ የባህሪ አምላክነት ስለ ወልድ አዳኝነት ስለ አብም የባህሪ አባትነት በእያንዳንዳችን አይምሮ የሚያስተምርን የሚመሰክር እግዚአብሔር መንፈስ ቅዱስ ነው። ያ ማለት ምን ማለት ነው? አንዱ ለአንዱ ይመሰክርለታል እንጂ አንዱ በአንዱ አይመሰክርበትም። ስለዚህ አብ ወልድን መንፈስ ቅዱስን ይወዳል። ወልድ አብን መንፈስ ቅዱስን ይወዳል። መንፈስ ቅዱስ አብን ወልድን ይወዳል። ስለዚህ እግዚአብሔር ማለት ፍቅር ነው ተብሏል በመጽሐፍ ቅዱስ። እግዚአብሔር ማለት ፍቅር፣ እግዚአብሔርን መምሰል፣ እግዚአብሔርን መስሎ መፈጠር ማለት በቀጥታ አንዱ አንዱን አልቦ ለመኖር አለመፈልግ ማለት፣ ክርስትና ማለት እንደዚህ ነው። አንዱ አንዱን አልቦ መኖር አለመፈልግ መፈልግ ማለት፣ ለምሳሌ የማናውቀው አስተሬዮ ተገልጧል። አሁን በሀገራችን አማራ፣ ኦሮሞ፣ ትግሬ የሚባል አብይ ነ እንግዲህ በአማራው ስር ይኖራል፣ ሌላ በኦሮሞ ስር ሌላ ይኖራል፣ በትግሬውም ሌላ ይኖራል። ግን እነዚህ ሶስት ነገሮች ሶስት አካላት ተብሎ ተነግሮናል። እንግዲህ እነዚህ በኢትዮጵያ ምድር የሚኖሩ ሶስት ስሞች አማራ፣ ትግሬ፣ ኦሮሞ ተብለው የታወቁ ሶስት ስሞች አሁን በእነዚህ ሶስት ስሞች ውስጥ የሚኖሩ ክርስቲያኖች ቢኖሩ በእግዚአብሔር አምሳል ተፈጥረናል ብለው ነው የሚናገረው። በእግዚአብሔር አምሳል ተፈጥረናል ብለን ደፍረን የምንናገር ከሆነ አብ ወልድና አብ እና ወልድና መንፈስ ቅዱስን ናል አይኖርም፣ አይሰራም። ወልድም አብና መንፈስ ቅዱስን ናል፣ መንፈስ ቅዱስም አብና ወልድ ናል፣ አይሰራም፣ አይኖርም፣ ክብርም የለም። ስለዚህ እንደዚያ ከሆነ አባታችን እግዚአብሔርን የምንመስል ከሆነ እሱን መስለን የተፈጠርነው የምንል ከሆነ አማራ ትግሬ፣ ኦሮሞ ይጥፉ ብቻዬን ልኖር ቢል ክርስቶስ የለም ማለት መንፈስ ቅዱስ የለም ማለት ነው። በውስጡ ኦሮሞ፣ አማራ እልም ብትል፣ ትግሬ ብትጠፋ እኔ ብቻ ብኖር ይሻለኛል ብላ የምታመን ከሆነ አሁን ክርስትና አይደለም ሰይጣን እንጂ ያለው በውስጡ መንፈስ ቅዱስ አይደለም። ትግሬም፣ አማራም ኦሮሞም እልም ብትል እኔ መኖር እችላለሁ ብላ የምታስብ ከሆነ በውስጥ ያለው ሰይጣን የሰይጣን መንፈስ እንጂ መንፈስ ቅዱስ አይደለም። መንፈስ ቅዱስ ከሆነ ግን እኔ ትግሬ ብሆን አማራውን ሌላውን አልቦ ኑሮ ምን ያምርብኛል? አማራ ብሆን ሌላውን ወገኔን አልቦ ኑሮ ምን ያምርብኛል? ኦሮሞ ብሆን ሌላውን አልቦ፣ ጉራጌ ብሆን ሌላውን አልቦ፣ ከምባታ ብሆን ሌላውን አልቦ፣ ሀድያ ብሆን ሌላውን አልቦ። አያችሁ፣ እንኳንና ኢትዮጵያ ውስጥ ያለነው ኢትዮጵያውያን ክርስቲያኖች ቀርቶ በዓለም ዙሪያ ያሉት ክርስቲያኖች እንኳን በአብ በወልድ በመንፈስ ቅዱስ ስም ተጠምቀው በክርስቶስ አዳኝነት አምነው በቤተ ክርስቲያን በቅዱስ ቁርባን በዶግማ በቀኖና የሚመሩ ከሆኑ አካሎቻችን ናቸው። እንኳንና በክርስቶስ አንድ አካል የሆነው ክርስቲያኖች ቀርቶ እግዚአብሔር ለፍጥረቱ እንደሚያስብ ሁሉ ማቴዎስ ሰባት ላይ እኮ የሚለን ምንድነው? የሚረግሟችሁን መርቁ፣ ጠላቶቻችሁን ውደዱ፣ ለሚያሳዷችሁ ጸልዩ አለ። እንዲያ ካለ በኋላ እንዲ የምትወዷቸውን የምትወዱ ከሆነማ አሕዛብ ሲያደርጉት የለም ወይ? እግዚአብሔር አባታችሁን ተመልከቱ እስኪ በወዳጆቹና በጠላቶቹ ላይ ዝናምን ያዘንማል፣ ፀሐይን ያወጣል፣ ኦክሲጅን አየርን ይሰጣል፣ ለሰው የሚፈለገውን ሁሉ ያደርጋል። ሁሉም እናንተም እንደ አባታችሁ እንደዚያ ርኅሩሃን ሆኑ ነው። የእግዚአብሔር ልጆች የሚታወቁት በርኅራያቸው የእግዚአብሔር ልጆች የሚታወቁት በፍቅራቸው የእግዚአብሔር ልጆች የሚታወቁት አብረን እንብላ፣ አብረን እንጠጣ፣ አብረን እንደሰት። የእግዚአብሔር ልጆች የሚታወቁት አንዱ ሲታመም ሁሉም ሲታመሙ ነው ይላል ወንጌሉ። አንዱ አጣት ብትታመም እኮ ሁሉም አካል ይሰማል የሚለው ስለዚህ፣ አንድ አካል ናችሁ ነው የሚለው ስለዚህ እውነተኞች ክርስቲያኖች በእግዚአብሔር አምሳል ተፈጥረናል ብለው የሚመሰክሩ የምንመሰክር ከሆነ አብ ወልድ ማለት አብ ወልድና መንፈስ ቅዱስን አልቦ መኖር እንደማይፈልግ እንዳልፈለገ ሁሉ አንዱ ለአንዱ እንደሚመሰክር አንዱ አንዱን እንደሚወድ ሁሉ በዚህም የተነሳ እግዚአብሔር ፍቅር እንደተባለ ሁሉ ክርስቲያኖችን ፍቅር ልንባል ይገባል። እየተግባባን ነው። ስለዚህ በእግዚአብሔር አምሳል መፈጠር ማለት ያ ነው። ያም ሆነ ይህ በእግዚአብሔር አምሳል ተፈጥረን በገነት ከብረን ስንኖር ያው የምታውቁት ነው ታሪኩን። አጠፋን፣ ኃጢአት ሰራን፣ ወደቅን ሞት ተፈረደብን። አሁን ከዚህ ሞት የሚያድነን ማንም አልነበረም። የሰማይ መላእክት ሊያድኑ አልቻሉም። ነቢያቱ ሊያድኑ አልቻሉም፣ ራሳቸውንም አላዳኑም። ቅዱሳኑ ሁሉ ሊያድኑ አልቻሉም። ነገር ግን እግዚአብሔር ዓለምን ለማዳን የነበረው እቅድ አንድያ ልጁን ልጅን፣ መቼም ልጅ ነው መታዘዝ ያለበት የወልድ ግብሩ ተወላዲ ነው አይደል ያልነው። ምንም እንኳን በዘመን ባይቀዳደሙ በስልጣን ባይበላለጡ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስም ተነጋግረናል ሰራጺ ወይም ሕይወት ነው ተባብለናል። ስለዚህ ልጅ ነው መቼም በፈቃዱ አብ ባያስገድደውም ወልድ ባያስገድደውም እኛን ስለወደደን በፈቃዱ ልጅ ነውና ልጁን ላከልን። ያ አንድያ ልጁ አምላካችን ኢየሱስ ክርስቶስ ሰማይና ምድር የማይችሉት እሱ በቅዱስ ገብርኤል አብሳሪነት እንደሚታወቀው ሁሉ ተፈስሒ ፍስሕት ኦ ምልዕተ ጸጋ ባላት ጊዜ ደስ ይበልሽ ባላት ጊዜ ይኩነኒ በከመ ትቤለኒ ባለች ጊዜ አካላዊ ቃል ያ የማይታየው የማይጨበጠው፣ የማይወሰነው አካል የሚሳነው ነገር ስለሌለ በዛች ንጽሕት ቅድስት ድንግል ማህፀን ሰው ሆነ። በቤተልሔም ተወለደ። ቀስ በቀስ አደገ። ይሄው ዛሬ የምናስበው ስለኛ ተጠመቀ፣ ጾመ ሁለተኛ አዳም ሆኗልና፣ ፈተናን ሁሉ አሸነፈ። ተዘዋውሮ አስተማረ። ምልክቶችና ድንቆችን ሁሉ አደረገ። ቤተክርስቲያን በአዲስ ኪዳን ማድረግ የሚገባትን ነገር ሁሉ አርአያ ሆኖ ሰርቶ አሳየ። በመጨረሻ ስለኛ በቀራንዮ ተሰዋ። እሱ በተሰዋ ጊዜ፣ መለኮት የተዋሃደው ደም በፈሰሰ ጊዜ፣ መለኮት የተዋሃደው ስጋ በተቆረሰ ጊዜ፣ ያ ድንቅ ጌታ ስለኛ እራቁቱን በመስቀል በተሰቀለ በሞተ ጊዜ ያ በእግዚአብሔርና በእኛ መካከል የነበረ የጥል ግድግዳ ፈረሰ፣ የጥል መጋረጃው ተቀደደ፣ ኃጢያት ተወገደ፣ የጠላት ሄዲያው ለሥራ ተመታ፣ ተዘግታ የነበረች ገነት ተከፈተች፣ ሕይወትን አገኘን፣ ከእግዚአብሔር ጋር ታረቅን። ጠላቶቹ ስንሆን በልጁ በኩል በልጁ ሞት ይቅራልን ይቅራልን እንደገና ልጆቹ ለመሆን አበቃን። እግዚአብሔር የተመሰገነ ይሆን። ስለዚህ እሱ እኛ የምንሞተውን ሞት ሞተልን። አሁን ልክ እሱ እንደሞተ እንሞታለን። እሱ ተነሳ፣ በክብር አረገ፣ በአባቱ ቀኝ ተቀምጧል። ምልአተ መለኮቱ አሁን በሁሉም ቦታ ነው፣ አሁንም ከእኛ ጋራ ነው። ያ ድንቅ ጌታ እንደገና በክብበት በግርማ መለኮት ይመጣል። ዓለማት ያልፋሉ። ዛሬ የምናያቸው ሀያላን አይኖሩም። ሙታህን ሙታን ይነሳሉ። የሚሳነው ነገር ስለሌለ ሁላችን በፊቱ እንቆማለን። ሁላችን አንድ ቀን እንነሳለን። ልዩነቱ ምንድን ነው? እሱ ተነሳ በኩር ሆኖናል ለትንሣኤያችን። እኛ ደግሞ ሰዓታችን ጠብቀን እሱ ሲመጣ እንነሳለን። የምንኖረው በትንሳኤ ተስፋ ነው። እየተገባባን ነው። በአሜሪካ ሃምበርገር ብቻ አይደለም የምንኖረው፣ ወይም ደግሞ በዚህ እኛ የምንኖረው በምድር ተስፋ ብቻ አይደለም። ምድርማ ጊዜያዊ ዓለማችን ናት። ሌላ ተስፋ አለን፣ ሌላ ህይወት አለን፣ ሌላ አገር አለን እና ያን ግን የምናገኘው በእምነት ነው። ያ እምነት ምንድን ነው? ከሦስቱ አካላት አንዱ አካል የእግዚአብሔር አብ የባህረ ልጁ እግዚአብሔር መንፈስ ቅዱስ የባህረ ህይወቱ የሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ስለኛ ሰው እንደሆነ ስናምን፣ ስለኛ መከራን እንደተቀበለ፣ ስለኛ እንደሞተ፣ የእኛን ዕዳ በደሙ በሞቱ እንደከፈለ፣ በሱ ሞት እንደገና ልጆቹ እንዳደረገን በእሱ ሞት የዘላለም ህይወትን እንዳገኝን እሱ እንደተነሳ እንደምንነሳ፣ እሱ ህያው እንደሆነ ለዘላለም ህያዋን ሆነን እንደምንኖር አምነን በእግዚአብሔር ቃል እየተጽናናን ስንኖር በዚህ እምነት ህይወታችን በዚህ እምነት ሞተ ስጋ በሞተ ስጋ ስንደመደም የዘላለም ህይወት አለ። ስለዚህ መዳን በእምነት መዳን በእምነት መዳን በእምነት በላይ በሰማይ በታች በምድር መዳን በሌላ በማንም የለም ይላል። በላይ በሰማይ በታች በምድር መዳን በሌላ በማንም የለም። ከዲያብሎስ ባርነት ነፃ መውጣት በሌላ በማንም የለም። ከዘላለም ሞት ነፃ መውጣት በሌላ ነፃ መውጣት የለም። ትንሣኤ ሙታን በሌላ የለም። በላይ በሰማይ በታች በምድር መዳን በአንድ ብቻ ነው። እሱ ማን ነው? ኢየሱስ ክርስቶስ። አባቶቻችን ያስረከቡን ያወረሱን ሀውት ይሄ ነው። የዘላለም ሕይወት ተስፋችን ይሄ ነው። ነገር ግን ሌሎች ብዙዎች አዳኞች እንዳሉን ተደርጎ ይወራል። አዎ፣ በትክክል እመቤታችንን ድንግል ማርያምን እግዝእትነ ወመድኃኒትነ እንላታለን። እመቤታችን፣ እናታችን፣ መድኃኒታችን እንላታለን። ቅዱሳን መላእክቱንም አዳኞቻችን እንላቸዋለን። እንኳንና ቅዱሳን መላእክቱን እስራኤል መሳፍንቱን በዘመነ መሳፍንት አዳኞች ታዳጊዎች እንዲሏቸው መጽሐፍ ቅዱስ ይናገራል። ጻድቃኑን፣ ነቢያቱን፣ ቅዱሳኑን አዳኞች እንላቸዋለን። እንኳንና ቅዱሳኑ እንኳንና በእሱ ስም ምስክርነት ሕይወታቸውን የሰጡት የመንፈስ አርበኞች እነሱ ይቅሩና እኔም አዳኝ ተብያለሁ። በወንጀሉ የይሁዳን መልእክት አንብቡት። እኔ እናንተን እንዳድን እናንተም እኔን እንድታድኑ ታዘናል። አልፎ ተርፎ እኔም አዳኝ ለእናንተ፣ እናንተም አዳኝ ለእኔ። ስለዚህ እመቤታችንን መድኃኒት እንላታለን። እግዚእትነ ወመድኃኒትን እንላታለን። መላእክቱንም አዳኞች እንላቸዋለን። ቅዱሳኑን ሁሉ አዳኞች እንላቸዋለን። ግን ልዩነቱ ምንድን ነው? ልዩነቱን ያወቅን እንደሆነ ለተቃዋሚዎቻችን መልስ ለመስጠት ችግር የለም። እኛም አንደናገጥም። ለአይምሯችን መልካም ይሆናል። ልዩነቱን ካላወቅን ግን ያው መርመስመስ ነው። ለሚጠይቁን እንደተደናገጥን በሚጠይቁን ተደናግጠን እንደተማረክን ሁልጊዜ ግራው እንደገባን ነው የምንኖረው። በጣም ጥሩ። እስኪ ጥያቄውን ወደ እናንተም ላምጣው፣ እንተባበርበት። ወንጌሉ የሚለን በእግዚአብሔርና በእኛ መካከል የነበረውን የጥል ግድግዳ የሚያፈርስ አልነበረም። ከዲያብሎስ ባርነት ነፃ የሚያወጣን፣ የዲያብሎስን ራስ የሚቀጠቅጥን ሌላ ማንም አልነበረም። ከሞት የሚያድነን ትንሣኤ ሙታን የሚሆነን ሌላ ማንም አልነበርም ኢየሱስ ክርስቶስ ብቻ ነው ነው የሚለን ታዲያ እንደዚያ ከሆነ በላይ በሰማይ በታች በምድር መዳን በሌላ በማንም የለም መዳን በእሱ ብቻ ነው የሚለውን ወንጌሉን የወንጌሉን ቃል ዶግማውን አባቶቻችን በብራና ጽፈው ካስረከቡን ለምንድን ነው መቤታችን አዳኛችን ያልነው ሌላ አዳኝ የለም ከተባለ ለምንድን ነው መላእክተን አዳኞች ያልናቸው ለምንድን ነው ነቢያት፣ ሐዋርያ፣ ጻድቃን፣ ሰማያታቱን ቅዱሳኑን ሁሉ አዳኞች ያልናቸው? ለምንድን ነው ንገሩኝ። ጥምቀት ማለት ይችናት ያለዚያ የጥምቀት ምንድነው? የሚባለው የልደት የጥምቀት ነው። ምንድነው? የጥምቀት ያልዘፈነች ቆንጆ እ ቁማ ትቀራለች፣ እንደ ዘላን ጎጆ። የጥምቀት እለት ጥሩ አድርጋ ተኳኩላ መሄድ አለባት። ጥሩ ልብስ መልበስ አለባት። ያለ የሌላትን ጌጥ ማውጣት አለባት። ከዚያም ሁሉ ጋር ጥሩ አድርጋ አንገቷ እንደንዝርት እየተሽከረከረ መዝፈን አለባት። ባለሚገኘው በዚያ ነው ማለት ነው። ይህ በእውነቱ ጥሩ አይደለም። የጥምቀት ምስጢረ ስላሴን ያላወቀች የጥምቀት፣ የክርስቶስን አዳኝነት ያልተረዳች የጥምቀት፣ አስተሬው ማለት ምን እንደሆነ ያላስተዋለች ከደሙ ከቁስሉ ከክርስቶስ ፍቅር ጋር ያልተገናኘች ክርስቲያናዊ ትሴት ባሉም ቢገኝም አስቸጋሪ ነው የሚሆነው። ግን የጥምቀት እንዲህ አይነቱ የሃይማኖት ምስጢር የክርስቶስ የደሙ የቁስሉ የፍቅር ምስጢር የተገኘ እንደሆነ ባሉም አለ፣ መልካም ትዳሩም አለ፣ ስራውም አለ፣ ጤናውም አለ፣ ሰላሙ አለ፣ ደስታው አለ፣ ፍቅሩ አለ። ፈተና እንኳን ቢኖር በዚያ በፈተና ውስጥ ስርአቶ መራብ እንኳን ቢኖር በረሃብ ውስጥ በሽታ እንኳን ቢኖር በበሽታ ውስጥ ደስታ አለ። እኛ ለዚያ እሱ ካልተገኘ ደስታ ሁሉ ደስታ ሊሆን አይችልም። በጣም ጥሩ። ለምንድን ነው እመቤታችን አዳኝ ብለናል? ነቢያት፣ ሐዋርያት፣ ጻድቃን ሰማዕታቱን መላእክቱን ሳይቀር አዳኞች ብለናቸዋል። ልንክድ አንችልም። ምክንያቱም ድርሳናቱ፣ ተአምራቱ፣ ገድላቱ ይናገራሉ። እግዝእትነ ወመድኃኒትነ ብለናታል ብያቸዋለሁ? ሌሎችንም መላእክትንም አዳኞች ብለናቸዋል። ለምንድን ነው ያልናቸው? እሺ እኔ ሌላ ሆኜ ልጠይቃችሁ። እናንተ ኦርቶዶክሶች በላይ በሰማይ በታች በምድር መዳን በሌላ በማንም የለም በክርስቶስ ኢየሱስ ብቻ ነው እያለ። ለምንድን ነው ብዙዎች አማልክትን ያበዛችሁ? ለምንድን ነው ብዙዎች አዳኞችን ያበዛችሁ? ለምሳሌ የብራና መጽሐፍቶቻችሁ ማርያምን አዳኝ ናት ይላል፣ መድኃኒት ናት ይላል። ሌሎችንም መላእክትን ሳይቀር ሰውን፣ ቅዱሳኑን፣ ፍጡራኑን ሁሉ አዳኞች ይላሉ መጽሐፍቱ እና ለምንድን ነው ከኢጣ መጣችሁት ከወንጀሉ ለምን ትወጣላችሁ? አንድ ቀላል ምሳሌ ልንገራችሁ። ዶክተር አበበ ሜዲካል ዶክተር ናቸው? አመመኝኔን። ብዙ ሰዎች በሽታውን ሊያገኙ ሞከሩ አልቻሉ። እሳቸው ግን በደንብ የበሰሉ የተራቀቁ ስለሆኑ በሕክምና ዶክተርነታቸው የታወቀ ስለሆነ ወዲያውኑ በሽታዬን አገኙት። በሽታዬን አገኝተው መድኃኒት ሰጡኝ። መድኃኒት ሰጡኝና መድኃኒቱን ወስጄ ዳንኩ። አሁን ዶክተር አበበ ባይደርስልኝ ኖሮ ሞቼ ነበር። ዶክተር አበበ አዳነኝ እላለሁ አልልም? አዎ ይሄ የአነጋገር ፈሊጥ ነው፣ የአነጋገራችን ፈሊጥ ነው። ዶክተር አበበ ባይደርስልኝ ኖሮ ሞቼ ነበር። አዳነኝ ግን ጀርሙን የገደለው መድኃኒቱ ነው። ዶክተር አበበ ነው መድኃኒቱ ነው ጀርሙን የገደለው መድኃኒቱ ነው። ግን በተለምዶ አነጋገር ዶክተር አበበ አዳነኝ እላለሁ። ትክክልም ነው። ምክንያቱም ዶክተር አበበ በተሰጠው ጸጋና ስጦታ ከመድኃኒቱ ጋር ባያገናኘኝ ኖሮ መሞቴ አይቀርም። ማንም ተነስቶ ዶክተር ነኝ ብሎ መድኃኒት ቢያዝልኝ የባሰ ሞታለሁ እንጂ ጥሩ ዶክተር ያልሆነ መድኃኒት ጥሩ ዶክተር ካልሆነ ያልሆነ መድኃኒት ካዘዘ መሞት አይቀርም፣ አይደል እንዴ? እንደውም አንዳንድ ሱ አንዳንድ ዶክተሮች የተሳሳተ መድኃኒት እየሰጡ ይባላል። የሞቱም ሳይኖረው አይቀሩም። መቼስ ሰው ሲሰራ ይሳሳታል። ግን በመንፈስ ቅዱስ አሰራር፣ በቤተ ክርስቲያን በእግዚአብሔር ዶክተሮች መካከል ስህተት የለም። እውቀቱን የሚሰጣቸው እግዚአብሔር መንፈስ ቅዱስ ስለሆነ ስህተት የለም። ወላዲተ አምላክን እግዝእትነ ወመድኃኒትነ መድኃኒታችን ናት። አዳነችን የምንለው መድኃኒቱን ስለሰጠችን ነው። እየተገባባን ነው። እሷ መድኃኒቱን ባትሰጠን ከእሷ ባይወለድ ኖሮ መዳን እንችላለን? ለመድናችን ዋና ምክንያታችን እሷ አይደለችም? እንዲ በጣም ጥሩ። መላእክቱንም አዳኞች የምንላቸው ወንጌሉ እንደሚናገረው እኛን ከክፋት ወደ ደግ እንድናስተውል ነቢያትን፣ ሐዋርያትን በማገዝ ወንጌሉን እንድንማር በአጠቃላይ ክርስቶስን አምነን መድኃኒቱን አግኝተን እሱን አምነን እንድንድን መላእክት ያደረጉትን አስተዋጽኦ፣ ዛሬም እነሱ የሚያደርጉትን ማንም አያደርገውም። በቤተ ክርስቲያን ሐዋርያትን የረዷቸው ትልቁን ወንጌል የሰበኩት መላእክት ናቸው። መጀመሪያውንም ብስራቱን የነገሩን መላእክት ናቸው። ሲወለድም ብስራቱን የነገሩን መላእክት ናቸው። በትንሳኤውም ጊዜ የነገሩን መላእክት ናቸው። በእርገቱም ያጽናኑን መላእክት ናቸው። ዳግም ሲመጣም እነሱ ናቸው መጀመሪያ የሚመጡት። ስለዚህ በመዳን ጉዞ ውስጥ ትልቅ ተሳትፎ ነው ያላቸው እነሱ። ስለዚህ ቅዱሳን መላእክቱም ቢሆኑ በተሰጣቸው ወደ መድኃኒቱ ስለሚያደርሱን ነው። ነቢያት በትንቢት ሐዋርያት በማስተማር ሰማዕታት በምስክርነት ጻድቃን ሁሉ በጸሎትና በቃል ኪዳናቸው፣ ሁሉም የእግዚአብሔር ቅዱሳን የመንፈስ ቅዱስ ዶክተሮች ናቸው። ሾሟቸዋል፣ እሱ በተሰጣቸው ጸጋ። አንድ ዶክተር ዝም ብሎ አይደለም ዶክተር የሚባለው፣ ብዙ ጥሮ ብዙ ደክሞ ብዙ ወጥቶ ወርዶ ነው፣ ባገኘው ስጦታ ነው። ማንም ተነስቶ ነቢይ ሊሆን አይችልም። ማንም ተነስቶ ሐዋርያ ሊሆን አይችልም። ማንም ተነስቶ ሰማዕት ሊሆን አይችልም። ስለዚህ እነዚያ መንፈስ ቅዱስ ያከበራቸው እውቀቱን ያሳደገላቸው እነዚያ የመንፈስ ቅዱስ የቤተ ክርስቲያን ዶክተሮች የኃጢአት በሽታን እየመረመሩ በማስተማራቸው በጸሎታቸው፣ በቃል ኪዳናቸው እግዚአብሔር በሚያሳያቸው ነገር ሁሉ ያን የኃጢአት በሽታ እየመረመሩ ከመድኃኒቱ ያደርሱናል። መድኃኒቱ በሰማይም በምድርም አንድ ብቻ ነው። እሱ ማን ነው? ኢየሱስ ክርስቶስ። ስለዚህ እነሱን አዳኞች የምንላቸው አሁን ከመድኃኒቱ ጋር ስለ አገናኙን ነው። እስኪ ማን ነው በቤተ ክርስቲያን? አሁን የትኛው መላክ ነው ከመላእክት? የትኛው ነብይ ነው ከነቢያት? የትኛው ሐዋርያ ነው ከሐዋርያት? የትኛው ሰማይት ነው ከሰማይታት? የትኛው ጻድቅ ነው ከጻድቃን? በእኔ ብታምን ትድናል ያለው እነዚህ ሁሉ የደከሙት እነዚህ ሁሉ ማሳየት የሚፈልጉት እነዚህ ሁሉ እንድናገኘው የሚያደርጉት የሚጥሩት አንዱን በሰማይና በምድር የመላ ነገር ግን ሰው የሆነ ስለኛ ራሱን ባዶ ያደረገ ስለኛ ራሱን ያዋረደ ስለኛ የሞተ ከሱ በቀር መዳን ስለማንችል ከሱ ጋር ተገናኝተን እንድንድን ወደ ክርስቶስ ነው። ሁሉ ሁሉም የሚያደርሱ ወደ ክርስቶስ ነው። አሁን መጣችሁ ሁላችሁ በወላዲተ አምላክ በድንግል ማርያም ምልጃ፣ በእሷ ጸሎት፣ በመላእክቱ እርዳታ፣ በነቢያቱ፣ በሐዋርያቱ፣ በጻድቃን፣ በሰማዕታቱ በቅዱሳኑ ሁሉ ጸሎት ወደዚህ ቤተ ክርስቲያን መጣ ማለት ወደ ቤተ ክርስቲያን መጣን። አሁን ንስሐ እንድንገባ ደግሞ የቅዱሳኑ ጸሎት፣ በወቅቱ ያሉት የሃይማኖት አባቶች ወንጀል፣ ትምህርት ሁሉም ነገር ደግሞ ረድቶን ወደ ቤተ ክርስቲያን መጣ። ነገር ግን የቅዱሳኑ ምልጃ የቅዱሳንም ቃል ኪዳን የወንጌላውያን የሃይማኖት አባቶች የወንጌል ትምህርት ነገሩ መዝሙሩም ቢሆን ራሱ ሁሉም መንፈሳዊ ነገር ሁሉ ይዞን መጣ። አሁን በቀጥታ ለመዳን ግን ምንም ማድረግ አለብን? የረከሰ ሕይወታችን እንዲቀደስ ምን ማድረግ አለብን? ንስሐማ ገብተናል። በኃጢአታችንም ተናዘናል። ነገር ግን የረከሰ ሕይወታችን እንዲቀደስ ያደፈ ሕይወታችን እንዲጸና እንዲነጻ ከኃጢአት ስብራት እንድንጠገን በአጠቃላይ እንድንታረቅ ከእግዚአብሔር ጋር አንዲት ነገር ብቻ ታስፈልገናለች። እዚህ ቤተ ክርስቲያን ስጋውና ደሙ ቅዱስ ቁርባ ነው። ያ ማለት ማን ነው? ኢየሱስ ክርስቶስ የአብ የተለየ አካልም አይደለም፣ ተጠንቀቁ። የመንፈስ ቅዱስ የተለየ አካልም አይደለም። ነገር ግን የወልድ የተለየ አካል ወልድ በተለየ አካሉ ነውና የሞተልን ሁሉም ተመልከቱ፣ በየስጦታቸው ጠርተውን ለቤተ ክርስቲያን አብቅተውን እዚህ መጥተን አንድ መድኃኒት ማግኘት አለብን። ያም ኢየሱስ ክርስቶስ ነው። የኦርቶዶክስ አባቶቻችን ያስረከቡን ይሄን ነው። ስለዚህ ምን መልሰውን እንወቅ ማለት ነው። ለምንድን ነው ድንግል ማርያምን መድኃኒት የምትሉ? ለምንድን ነው እነ ሚካኤል፣ ገብርኤል ሌላውንም የምትሉ ቢባል በቀላሉ ሎጂኩ ይሻል እንደሆን ብዬ ነው። ጥቅስ ውስጥ መጽሐፍ ቅዱስን ቆፍር ከምንል ይኸው ነው የሚሻለው። እየተገባባን ነው አሁን። የስላሴን አንድነትና ሶስትነት አይተናል። ከሶስቱ አካላት አንዱ አካል ኢየሱስ ክርስቶስ ሁለተኛ አዳም ሆኗል፣ እኛን ለማዳን ሁለተኛ አዳም ሲሆን ፍጹም አምላክ ነው። ነገር ግን ፍጹም ሰው ሆኗል። ፍጹም ፈጣሪ ነው፣ ፍጹም ሰው ሆኗል። ስለዚህ ፍጹም ሰው በመሆኑ፣ ሁለተኛ አዳም በመሆኑ የኛ ጠበቃ ሆኖ ስለሆነ የተገለጠው በዚህ ምድር ላይ ሰው የተናገረውን ተናግሯል። ሰው እንደ ደከመው ደክሞታል። ሰው እንደሚርበው ርቦታል። እንደምናዝን አዝኗል። እንደምናለቅስ አልቅሷል። ነገር ግን ከኃጢአት በቀር ሁሉን ነገር እንደኛ ሆኗል። ይህን ያዩ ይህን ያዩ በቤተ ክርስቲያን ወዶ ያደረገውን ተዋርዶ፣ ወዶ ያደረገውን ራስ ዝቅ ማድረግ፣ ወዶ ያደረገውን እንደ አንድ ሰው መንቀሳቀስ ወዶ ያደረገውን ነገር ፍጡር ቢሆን ነው፣ ፍጡር ነው ብለው ተነሱ። የተገባባን ነው። ለምሳሌ የመጀመሪያው ሰው አሬዎስ ነው። አሬዎስ ፍጡር ነው አለ። ፍጡር አለመሆኑን አባቶቻችን አረጋገጡ። ይዛችኋል? ይሄን ወደ ዶግማ መሄዳችን ነው። ይዛችኋል? ሁላችሁም በአጭሩ አሬዎስ የተባለ ሰው ፍጡር ነው ብሎ ተነሳ። ፍጡር አለመሆኑን በ ቅዱሳት መጽሐፍት ምስክርነት አሳመኑ ረቱ። ይህ የሆነበት በ325 ዓመተ ምህረት ኒቅያ በተባለ ጉባኤ ነው። ፍጡር ነው ያለ አርዮስና ተከታዮቹን በእግዚአብሔር ቃል ምስክርነት ካስረዱና የክርስቶስን ፍጹም ፈጣሪነትና ፍጹም ሰውነት ፍጹም አምላክነትና ፍጹም ሰውነት ካረጋገጡ በኋላ ከዛሬ ጀምሮ የዓለም ክርስቲያኖች ስማቸው ኦርቶዶክስ እንዲሆን ብለው ሰየሙ። ኦርቶዶክስ የሚለው ስም የተሰየመው በ325 ዓ ም ኒቅያ በተባለው ጉባኤ ነው። እየተገባባን ነው? ከዚያ በፊት የመጀመሪያዎች አማኞች ስማቸው ደቀ መዛሙርት ነበረ። ኋላ ከደቀ መዛሙርት ክርስቲያን ወደሚለው ስም ተሸጋግረው ነበር የሐዋርያት ሥራ እንደሚናገረው እና በዓለም ዙሪያ ክርስቲያን እንጂ ሌላ ስም አልነበረም። ለምን? ቅድም የተማርነውን ትምህርት አምነው የሚሄዱ ናቸው። ክርስቲያኖች ሌላ ችግር አልነበረባቸውም። ነገር ግን በአሬወ ዘመን በ325 ጀምሮ ብያቸዋለሁ። ይሄ ችግር ስለተፈጠረ እሱን እና ተከታዮቹን ካሳፈሩ በኋላ አሁን ክርስቶስ ኢየሱስ ፍጹም ፈጣሪ፣ ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው መሆኑን ካረጋገጡ በኋላ ፍጹም ሰው ፍጹም አምላክ ነው። ፍጹም አምላክ ሲሆን ፍጹም ሰው ፍጹም ሰው ሲሆን ፍጹም አምላክ ነው የሚለውንና አምላክ የሆነ እሱ ሰው ነው ያዳነን መሆኑን ካረጋገጡ በኋላ በዚህ የሚያምኑ ኦርቶዶክስ እንዲባሉ ሰየሙ። እየተግባባን ነው። ስለዚህ ከ325 ዓመተ ምህረት ጀምሮ ኦርቶዶክስ የሚለውን ስም ይዘን እስጋሆናለን። ኦርቶዶክስ ማለት ደስ የሚለው የክርስቶስን ፍጹም ፈጣሪነት ፍጹም አምላክነት ፍጹም ጌትነት የሚገልጥ ስም ነው እንጂ የኋላ ቀር የሞኞች አይደለም። እየተገባባን ነው። ክርስቶስ ሁልጊዜ አዲስ እንደሆነ ሁሉ ኦርቶዶክስ የሚለው ሰው ደግሞ ለእኛ ሁልጊዜ አዲስ ነው። በጣም ጥሩ። ይህን ካስረዱ በኋላ እንደገና ደግሞ ሌላ ሰው በ381 ዓመተ ምሕረት መንፈስ ቅዱስን እሱም ቢሆን ዝም ብሎ ዝሩ አካል የሌለው ነገር ነው እንደ አብ እንደ ወልድም አይደለም ብሎ የተነሳ መቅዶኒዎስ የሚባል ሰው ስለነበረ እሱንም በእግዚአብሔር ቃል ምስክርነት ካስረዱና ጥንቃሉ በኋላ አሁን ከዚያ በኋላ በኒቅያ ጉባኤ የተጀመረውን በቁስጥንጥን ያጨርሰው የሃይማኖታችን መግለጫ ምን መሆን እንዳለበት አስረድተውን ሄደዋል። የእያንዳንዳችን የሃይማኖት መግለጫ በአሜሪካን አገር ለመኖር የግድ ምን ያስፈልጋል? አዎ፣ ወይ ግሪን ካርድ ያስፈልጋል እና በካሊፎርኒያ ለመኖር የካሊፎርኒያ አይዲ ያስፈልጋል። ባጭሩ የእግዚአብሔር ልጆች ነን ለማለት የእግዚአብሔር ልጆች ለመሆናችን መግለጫ ያስፈልገናል። ስለዚህ ለእኛ ለኦርቶዶክሳውያን የሃይማኖት መግለጫችን ዶግማችን ከ325 ዓመተ ምሕረት ጀምሮ ተወስኖ ተሰጥቶናል። ወሰኑ ማለት አይደለም እነሱ ሃይማኖቱ ድሮም ቢሆን የነበረ ነው ነገር ግን ያን የነበረንን ሃይማኖት ከመናፍቃን ተከላክለው እንድንጠብቀው አድርገው የሃይማኖታችን መግለጫ አስረክበውን ሄደዋል እያንዳንዳችን ክርስቲያኖች ይሄን በቃላችን ልናውቅ ይገባል የሃይማኖታችን መግለጫ ሶሻል ሴኪሪቲ ስለሆነ እስኪ ስንቶቻችሁ ናችሁ ሶሻል ሴኪሪቲችሁን በቃላችሁ የማታውቁ አብዛኛው ሰው ያውቃል ለምን ዋና ነገር ናት ጸሎተ ሃይማኖት ደግሞ ለእኛ ለክርስቲያኖች ሶሻል ሴኪሪቲ ማለት ነው። ስለዚህ እያንዳንዳችን ልናውቀው፣ ልንረዳው ይገባል እና ከቁጥር አንድ እስከ አስራ ሁለት ያለውን ቶሎ ቶሎ ብዬ ሄዳለሁ። ከቁጥር አንድ እስከ አስራ ሁለት በሉ ልጀምር። ሁሉን በያዘ ይሄ እንግዲህ በአሬዎስ ምክንያት ነው ብያቸዋለሁ። ፊት የነበረ ቢሆንም ሃይማኖቱ ነገር ግን በእሱ ምክንያት ሌሎችም ተነስተው እንዳያስቸግሩ ይሄ ነው ብለው አሳውቀውን ሄደዋል። ሁሉን በያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ጥቅሶች እዚህ ያሉ እዩዋቸው፣ ለዚህ ነው የተሰጠ። ሁለተኛ፣ ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ጥቅሶች አሉ እዚያው አንብቡ። ሦስተኛ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ ያልተፈጠረ በመለኮቱ ከአብ ጋር የሚተካከል። እየተገባባን ነው? አዎ ሶስተኛው ይሄ ነው። ከብርሃን የተገኘ ብርሃን። ከውሃ ውሃ ብቀዳ ያ የቀዳሁት ውሃ ምንድን ነው? ከውሃ ውሃ ብቀዳ ያ ያስኩት ውሃ ምንድን ነው? ውሃ ከእሳት መካከል ከፍሞች መካከል አንዱን ፍም ባነሳ የያዝኩት ፍም ምንድን ነው እሳት ስለዚህ ወልድ የተገኘው አብ ብርሃን ነው ስለዚህ ወልድ ብርሃን ከሆነ አብ የተገኘ ስለሆነ እራሱ ብርሃን ነው ስለዚህ ለዚህ ነው ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ የተወለደ እንጂ አልተፈጠረ አብ የወለደው እንጂ የፈጠረው አይደለም በእርግጥ ወለደው ሲባል በዘመን አይቀዳደሙም ተባብለናል። ከአእምሯችን በላይ ነው። አብ በዘመን ሳይቀድም እንዴት ልጅን ይወልዳል? ከአእምሮ በላይ ነው። ነገር ግን አብ ወለደው እንጂ አልፈጠረው ወልድን። ስለዚህ አብም ወልድን ወለደው ነው የሚባል እንጂ ፈጠረው አይባልም። ነው አባቶቻችን። ስለዚህ ተጠንቀቁ እንደዚህ ከሚሉ ሰዎች ለማለት ነው። ጥቅሶች የታች አሉ። አራተኛ ሁሉ በእርሱ ሆነ። ያለ እርሱ ግን ምንም ምን የሆነ የለም። በሰማያዊም ያለ በምድርም ያለ ያለ ማን ያለ? ኢየሱስ ክርስቶስ። ለምን ቃል ስለሆነ። እግዚአብሔር ስራውን የሚሰራው በምን ስለሆነ? በቃሉ። ዓለምን የሚያሳልፈው በምኑ ነው? በቃሉ። ቃሉ ማን ነው? ኢየሱስ ክርስቶስ። ስለዚህ ሁሉ በእርሱ ሆነ፣ ያለ ክርስቶስ የሆነ ምንም ነገር የለም። አምስተኛ ስለኛ ስለ ሰው ስለ መዳናችን ከሰማይ ወረደ። ከመንፈስ ቅዱስ የተነሳ ከቅድስት ድንግል ማርያም ፈጽሞ ምን ሆነ? ሰው ሆነ። ጥቅሶች ያሉ እዚያው ታነቧቸዋላችሁ። ስድስተኛ ሰውም ሆኖ በጴንጤናዊው በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ በቅዱሳት መጻሕፍት እንደተጻፈ። ሰባተኛ በክብር ወደ ሰማይ አድረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በጌትነት ይመጣል። ለመንግስቱም ፍጻሜ ብሎ ምን ይላል? የለውም። ስምንተኛ ወደ መንፈስ ቅዱስ እንሄዳለን። በመንፈስ ቅዱስም እናምናለን። ጌታ አዳኝ በሆነ ከአብ በሰረጸ እንሰግድለት፣ እናመሰግነውም። እንስገድለት፣ እናመስግነውም፣ ከአብና ከወልድ ጋር በነቢያት የተናገረ እሱ ነው ለማለት ነው። ዘጠነኛ ከሁሉ በላይ በመቶን ሐዋርያት በሰበሰባት በአንዲት ቅድስት ቤተክርስቲያን ቤተ ክርስቲያን እናምናለን። ዶግማ ነው። ይሄም ራሱ ለምን አንዲት ቤተ ክርስቲያን ነው የሰጠን? ቤተ ክርስቲያን አንዲት ናት። ራሷ ኢየሱስ ክርስቶስ ነው። አካሎቹ እኛ ነን። የአካል ብልቶቹ እኛ ነን። የዓለም ቤተ ክርስቲያን የአካል ብልቶቹ ናት። የአካል ብልቱ ናት። የዓለም ቤተ ክርስቲያን አካሉ ናት። ራስ እሱ ነው። ራስ እሱ ነው። አካሉ ቤተ ክርስቲያን ናት። ስለዚህ አንዱ ራስ ማለት ብዙዎች አብያተ ክርስቲያናት ቢባሉ ኖሮ ብዙ ራሶች ያስፈልጓታል። ቤተ ክርስቲያን የክርስቶስ አካል ስለሆነ ደግሞ ራሷ እሱ ስለሆነ የአንዱ ራስ የኢየሱስ ክርስቶስ አካል የግድ አንድ ሊሆን ይገባዋል የተለያየ የተቆራረጠ ሊሆን አይችልም። ስለዚህ ባንዲት ቅድስት ቤተ ክርስቲያን እናምናለን የሚለው ኤፌሶን አራት ላይ ስለተናገረም በጣም ጥሩ። አስረኛ ኃጢአትን ለማሰስረይ በአንዲት እህ ጥምቀት እናምናለን። ጥምቀትም አንዲት ናት። ሁለተኛ መወለድ አንድ ጊዜ ብቻ ስለሆነ ጥምቀት ማለት ሁለተኛ መወለድ ስለሆነ ጥምቀት አንድ ጊዜ ብቻ ነው። ሦስተኛ፣ አራተኛ መከላለስ ማይሆን ነገር ነው። ከእናት ማህፀን የምንወጣው አንድ ጊዜ እንደሆነ ሁሉ ጥምቀትም ስንጠመቅ አንድ ጊዜ ብቻ ነው። አስራ አንደኛ የሙታንንም መነሳት እህ ተስፋ እናደርጋለን። በዚህ ተስፋ ነው የምንኖረው። አስራ ሁለተኛ የሚመጣውንም ህይወት እህ አዎ መነሳት ብቻ ሳይሆን ሌላ ህይወት አለን። የደስታ ህይወት፣ የፍቅር ህይወት እና ሌላ ጣዕሙ ነ የማይባል ህይወት አለን። ዶግማ በዚህ ቢበቃ አይሻልም? በእርግጥ በዶግማ ውስጥ ለምሳሌ ጾም በዶግማ ውስጥ ነው። ጸሎት በዶግማ ውስጥ ነው። ለምሳሌ አትቅና በዶግማ ውስጥ ነው። ቂም በቀል አተያዝ በዶግማ ውስጥ ነው። ቂም ይዘህ ወደ ቤተ ክርስቲያን አትግባ በዶግማ ውስጥ ነው። አትለያዩ በዶግማ ውስጥ ነው። አትግደል በዶግማ ውስጥ ነው። በዶግማ የሚጠቃለል ነው። ማሻሻል አንችልም። ቂም ይዛችሁ አትግቡ ወደ ቤተ ክርስቲያን ትጎዳላችሁ ይላልና ይዛችሁ ብትገቡ ምንም አይደለም ብሎ ሲኖዶስ ሊያሻሽል አይችልም። ስለዚህ ይሄ በዶግማ ውስጥ ያለ ነው። ይሄ የራሱ የባለቤቱ ቃል ነው። ወንድምህን አትሳደብ። ደንቆሮ፣ ቅማላም፣ ጨርቃም፣ አህያ ብለህ አትሳደብ። በዶግማ ውስጥ ነው። ሚካኤልን፣ ገብርኤልን፣ ማርያምን፣ እግዚአብሔርን ብለህ አትማል። በዶግማ ውስጥ ነው። ስለዚህ አሻሽለህ ተክልዬን፣ ማርያምን፣ እመብርሃንን በል የሚል የለም። ስለዚህ እሷን ያከበርን እየመሰልን እመብርሃንን እኔ ለስንት ዓመታት ወላዲታ መላክን ስንኖር ያለሁ ለካ ኃጢአት ነው ወላዲት አምላክን ላስከብራት ከፈለኩ በሕይወቴ ነው። እሷን አስር ጊዜ ስሟን በማንሳት መጫወቻ በማድረግ አይደለም። ሚካኤልን፣ ገብርኤልን ማለትም ደግሞ ትክክል አይደለም። ስለዚህ በራስም ራሱ መማል፣ የእግዚአብሔርን ስም የቅዱሳኑን ስም ዝም ብሎ ማንሳት ይሄ ሀጢያት ነው። በዶግማ ውስጥ ነው። ማሻሻል አንችል እንዲው ለምሳሌ ያል ማለት ነው። ስለዚህ የእግዚአብሔር ቃል ወንጌሉ ራሱ በዶግማ ውስጥ ነው። መጨመር መቀነስ አንችልም። በዶግማ ውስጥ ነው።